የምንጃር ሸንኮራ ወረዳ መቀመጫ የሆነችው የአረርቲ ከተማ ካለፈው ማክሰኞው ጥቅምት 28 ጀምሮ መረጋጋት ርቋታል። በከተማይቱ ለሁለት ሳምንት የመብራት አገልግሎት በመቋረጡ ምክንያት አደባባይ የወጡ ነዋሪዎች እስካሁንም ከብርሃን ጋር ሳይገናኙ በጨለማ የተዋጡ ምሽቶችን እየገፉ ነው። በመብራት መጥፋት ሰበብ የተቀሰቀሰው ተቃውሞ ሌሎች ኢኮኖሚያዊ ማኅበራዊና የመልካም አስተዳደር ችግር ጥያቄዎች ታክለውበት ፋብሪካ እስከማቃጠል የደረሰ ጥፋት አስከትሏል። ከመብራት አገልግሎት ከዘይትና ስኳር አቅርቦት ከግብር አከፋፈል ከወጣቶች ስራ እድልና ከኢንዱስትሪ ፓርክ ጋር የተያዙ ጥያቄዎችን በተቃውሟቸው ላይ ያነሱት ነዋሪዎች ዛሬ ከአካባቢው ባለስልጣናት ጋር ሲነጋገሩ ውለዋል። በፊት አውራሪ ጌታ ብቻ አንደኛ ደረጃ ትምህርት ቤት የተሰባሰቡት ነዋሪዎች ከቀኑ አራት ሰዓት ጀምሮ ለአምስት ሰዓታት ያህል የቆየ ውይይት ከባለስልጣናቱ ጋር ማካሄዳቸውን ነዋሪዎች ተናግረዋል። ስማቸው እንዳይገለጽ የጠየቁ አንድ የከተማዋ ነዋሪ በስብሰባው ላይ የተነሱ የነዋሪዎች ጥያቄዎችን ለዶይቸ ቬለ አብራርተዋል። ከመልካም አስተዳደር ጋር ተያይዞ የተፈጠሩ ችግሮች አሉ። ሞር ደግሞ ይሄንን ግጭት ያስነሳው የመብራት ኬዝ ስለነበረ መብራት ለተከታታይ አስራ ሦስት ቀን ጠፍቶ ህዝቡ ሰልፍ በወጣበት አጋጣሚ አስፋልት ላይ እያለ ነበር መብራት የመጣው። የጀመሩትን ስራ ሳይጨርሱ ተቋረጠ መብራት። ከዛ በኋላ በማግስቱን ጠዋትም ሊመጣ ስላልቻለ ህዝቡ በነቂስ በድጋሚ ወቶ እንዴት እንታለላለን በሚል ነበረ ቁጣውን ሲያሰማ የነበረው። ይሄ ነው ሞር ገዝፎ የወጣው ጥያቄ ነበረው። ከዚህ በተጨማሪ የስኳርና ዘይት ጉዳይ ነው። ስኳርና ዘይት እዚህ በጣም የገዘፈ ችግር በሚባል መልኩ ስላለ ህዝቡ አምሮ ሲናገር የነበረው ይሄ ነው። ከዛ በተጨማሪ ደግሞ የተነሱ የነበሩት ለወጣቱ ታስቦ የተገዙ ትራክተሮች ነበሩ። እነሱን ትራክተሮች ጎማ ጣጣቢያ የሚባል ግቢ አለ። እዛ ውስጥ ቆመው እየመዘበሱ ነው ያሉት። ወጣቱን ተጠቃሚ ካላደረጉ ለምንድን ነው የሚለው ሌላው ገርሶ የወጣው ጥያቄ ነበረ። በተጨማሪነትም ይሄ ለቻይናዎች የተሰጠው ኢንዱስትሪ ዞን መሬት ከገበሬው ላይ ሲወሰድ በካሬ ሜትር ካሳ ሲሰጥ የነበረው አርባ ዘጠኝ ብር ከምናምን ሳንቲም ነበረ። ያ ነገር ግን አልተዋጠለትም ነበር ህዝቡ። ስለዚህ ቢያንስ ከአንድ ጥማድ ላይ ወደ ሀምሳ ስድስት ሺህ ብር የሚሆን ከእያንዳንዱ አርሶ አደር ላይ ተወስዶበታል። ይሄ ብር ደግሞ የት ነ ያለው የሚለውን ነገር በቀጣይ ሌሎች ስብሰባዎችን እያደረግን ብሩም የት እንደገባ የምናጣራ ይሆናል ከህዝቡ ጋር ሆነን ብለው። ዛሬ ወደ ማጠነቃቀ የተደረሰበት ሌላ የከተማይቱ ነዋሪ ከነዚህ ጥያቄዎች በተጨማሪ በነጋዴዎች ላይ አላግባብ ተጭኗል በተባለው ግብር ላይ የተቃውሞ ድምፆች መሰማታቸውን ገልጸዋል። ስብሰባውን ሲመሩ የነበሩት የሰሜን ሸዋ ዞን አስተዳዳሪ አቶ ግርማ የሽጠላና ሌሎች የአካባቢው ባለስልጣናት ለነዋሪዎቹ ጥያቄዎች ምላሽ መስጠታቸውን የስብሰባው ታዳሚዎች ገልጸዋል። ባለስልጣናቱ በችግሮቹ ላይ ተከታታይ ውይይት ለማካሄድ ቃል መግባታቸውንና ከህዝቡ የተውጣጣ ሀያ አባላት ያሉበት መፍትሄ አፈላላጊ ኮሚቴ እንዲቋቋም መስማማታቸውንም ገልጸዋል። ላለፉት ሶስት ቀናት እንቅስቃሴ ቆሙባት የነበረችው የአረርቲ ከተማ ዛሬ በአንጻራዊነት መረጋጋት እንደሰፈነባት ነዋሪዎቹ ይናገራሉ። ሆኖም ወደ ከተማይቱ በርካታ ቁጥር ያላቸው የጸጥታ ኃይሎች መግባታቸውን ተከትሎ አሁንም ውጥረት እንዳለ ጠቁመዋል። የፌዴራል ፖሊስ አባላት በከተማው አስተዳደር ጽህፈት ቤት መስፈራቸውንና የክልሉ ልዩ ኃይል ደግሞ በባዕዴን ጽህፈት ቤት እንዳሉ ነዋሪዎቹ ተናግረዋል። የአረርቲው ነዋሪ ዛሬ በከተማይቱ የነበረውን ድባብ እንዲህ ያስረዳሉ። ምንም የተከፈተም ነገር የለም። በገቢት አንዳንድ ሮች ነው እንጂ እየንቀሳቀሱ ምንም ነገር የለም ግን ጸጥ ያለ ድባብ ነው ያለው። ምንም አይነት ልግግን መስሪያ ቤቶችም አልተከፈቱ ሆቴሎችም ተከፍተው አይታዩም። ተለይ ልዩ ኃይሎች በብዛት ነው ያሉት። ፌዴራል ፖሊሶችም አሉ። የተወሰነ ፌዴራል ፖሊሶቹ በግልጽ ለመውጣት እንትናላሉ። አንዳንዴ ያው ምግብ የተዘጋጀበት ቦታ ሲንቀሳቀሱ ብቻ ነው የሚታዩት። ክልሉ ልዩ ኃይሎች ግን ያው አሉ፣ ይታያሉ፣ በግልጽ ይንቀሳቀሳሉ ወዲያና ወዲህ። ማንነታቸው እንዳይገለጽ የጠየቁ ሌላ የከተማው ነዋሪ ከዛሬው ስብሰባ መጠናቀቅ በኋላ አንዳንድ ሱቆች መከፈታቸውን ይናገራሉ። ከትናንት በስቲያ ረቡ ጥቅምት 29 በከተማው በነበረው ሰላማዊ ሰልፍ ወቅት አገልግሎት ይሰጡ የነበሩ ሱቆች ጉዳት እንደደረሰባቸው የዓይን እማኞች ተናግረዋል። በዕለቱ በከተማይቱ የኢንዱስትሪ ፓርክ ያሉ መኪኖች መስታወቶች እንደተሰባበሩም ገልጸዋል። በፓርኩ ያለ አንድ ጄኔሬተር መቃጠሉም ተነግሯል። የአማራ ክልላዊ መንግስት የኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ ንጉሱ ጥላውን በፌስቡክ ገጻቸው እንዳስታወቁት በዕለቱ በነበረው ተቃውሞ በሰባ ሚሊዮን ብር የተቋቋመ እና ባለፈው ዓመት ስራውን የጀመረ የችፑድ ፋብሪካ የቃጠሎና የንብረት ውድመት ደርሶበታል። በጊዜው ሁለት ሰዎች ቆስለው ሆስፒታል መግባታቸውን አቶ ንጉሱ ገልጸዋል። የአካባቢው ነዋሪዎች ጉዳቱ የደረሰው በፋብሪካው ጠባቂዎች በተተኮሰ ጥይት እንደሆነ ለዶይቸ ቬለ ተናግረዋል። የአረርቲው ነዋሪ ህዝቡ ላነሳው ጥያቄ ምላሽ ካላገኘ ተመሳሳይ ተቃውሞች ይቀጥላሉ ባይ ናቸው። ኢቨን ዛሬ ራሱ በመድረክ ላይ ከክልል ተወካዮችም መጥተዋል፣ ዞኑ አስተዳደሮችም መጥተዋል እና እነሱ ፊትም ቃል ገብቶ ነው የተለያየው። ይህ ችግር ካልተፈታ እስከ ሞት ፍጻሜ ድረስ ህይወታችን እንሰጣለን እያለ ነው ያለው ወጣቱ።